ከመናገሻዋ አዲስ አበባ በስተ ምስራቅ 515 ኪሎ ሜትር ርቀት ላይ በምትገኘው ሀረር ከተማ ቀበሌ 10 እና 16 እየተባለ በሚጠራው አካባቢ ሁለት የተለያዩ የመኖሪያ ግቢዎች ይገኛሉ። ግቢዎቹ 25 ወንድና 15 ሴት ተማሪዎችን በአንድነት ይዘዋል። ተማሪዎቹ ከጎዳና ላይ የተሰበሰቡ ናቸው። አሰባሳቢው ደግሞ ብቸኝነትና የጎዳና ሕይወትን የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም አሳዛኝ የልጅነት ታሪክ አላቸው። በህፃንነት ዕድሜያቸው በድህነትና በቤተሰብ እጦት መከራን የገፉ ለነገ ግን ብዙን ተስፋን የሰነቁ ናቸው። አንዳንዶቹ ደግሞ ተስፋ የመቁረጥ ስሜት የሚደመጥባቸው ናቸው። ተማሪዎቹ የተማሪዎቹ ህይወት የሚጀምረው ከድህነትና ከቤተሰብ ማጣት ነው። አንዳንዶቹ በወላጆቻቸው የማሳደግ አቅምጦት ምክንያት ለጎዳና ተዳርገው የነበሩ ናቸው። የአንዳንዶቹ ወላጆች ደግሞ ገና በልጅነት እድሜያቸው በሞት ተለይተዋቸዋል። የጥቂቶቹ እናቶች በሴተኛ ዳሪነት ንግድ ላይ የተሰማሩ በመሆናቸው ልጆቻቸውን ማሳደግ ሲያቀታቸው ነው ጎዳና ላይ የጣሏቸው። አንዳንዶቹ ተማሪዎች እዛው ሀረር ከተማ የተወለዱ ናቸው። ሌሎቹ ደግሞ ከተለያየ ከተማ ነው ወደዛ ሄዱት። መብራቱ ታደሰ ከእነዚህ ተማሪዎች አንዱ ነው። በጉራጌ ዞን በቡታጅራ ከተማ የሚገኙ ቤተሰቦቹ በማሳደጊያ እጦት ምክንያት ሀረር ለሚገኙ ዘመዶቻቸው ሰጡት። እኔ የተወለድኩ ቡታጅራ ሕጻነት ነው ጫወተ ነው ሀረር ማለት ነው። ቤተሰቦች አቅም ሰው የላቸው እዚህ ሰጥተው የነበር ለዘመድ ማለት ነው። እና እዚህ ነው እዛ እነሱ እንደራሳቸው ልጆች እንትን። ከዚያ ለጎዳና ህይወት ተዳረገ፣ ግን ትምህርቱን አላቋረጠም። ቦቴ እየተባለ በሚጠራው አካባቢ ለሴተኛ አዳሪዎች ከሩቅ ቦታ ውሃ እየቀዳ ስለሚያመጣላቸው በሚሰጡት ገንዘብ እየታገዘ ትምህርቱን ቀጠለ። እኔ መብራት ታደሰ እባላለሁ። በጎዳና ህይወት አራት አመት አሳልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ። የማደሪያ ቦታ የለም፣ እንዲህ በቃ ምግብ ምናምን የለም፣ ልብስ እና በቃ ያው እርስ በርስ እየተረዳዳ ነው ምኖረው። እንደ መብራቱ ሁሉ ከህፃንነት ጀምሮ እስከ አፍላው የወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች አሉ። ገና በስምንት ዓመት እድሜው የጎዳና ህይወትን የቀመሰው ተስፋ አለባቸው ኑሮ ሻል ሲልለት ከአንድ አመት በፊት ወደ እነዚህ የጎዳና ላይ ተዳዳሪዎች ሄደ። ተስፋ የ26 አመት ወጣት ነው። ተወልዶ ያደገው ሀረር ከተማ ነው። በልጅነት እድሜው አባቱን ያውቀውም እናቱ ከእርሱ አባት ልጅ መውለዷ ስላልተወደደላት ከቤተሰቦቿ ተነጥላ ብቻዋን ነበር ያሳደገችው። ያ ሌሊት ላይ ነው ያንን ነገር የምትሸጠው። እንደዚህ ለወዞዎች አሉ አይደለ? እነሱን ወደ ጅቡቲ መስመር ነበር የሚወስዱት እና በዛት ሌሊት ላይ ነበር ስራው። ፋስለሽታ ይዟት ወደ ሶስት ወር ነው የተኛቸው። ከሶስት ወር በኋላ ነው ለምሳሌ ከሞት የቻለች ያሚኒ የአራተኛ ክፍል ተማሪ ነበር። እናቱ ከሞተች በኋላ ማንድም የሚያስጠጋው ዘመድ ስላላገኘ ቀደም ሲል ይኖርበት በነበረው አራተኛ እየተባለ በሚጠራው ሰፈር መኖር ጀመረ። የአካባቢው ነዋሪዎችና የገብርኤል ቤተ ክርስቲያን ሰንበት ትምህርት ቤት ተማሪዎች እንዲሁም የሰፈር ጓደኞቹ ጭምር የሚሰጡትን ምግብ እየበላ እስከ አስራ ሶስት ዓመቱ ዘለቀ። ከዚህ ዕድሜ በኋላ ረዳት ማግኘት አስቸጋሪ ስለሆነበት ለሰው ስራ መስራት እንደጀመረ ይናገራል። ምግብ ሳይበላ የሚውልበትና የሚያድርበት ቀናት በርካታ እንደነበሩም ይገልጻል። ስለዚህ መስራት አለብኝ። ሰፈር ውሃ መቅዳት ጀመርኩኝ፣ ለሰፈር ሰዎች ከዛም ወደ ሆቴሎች ቁኝ ለሆቴሎች፣ ከጠዋት ከትምህርት ቤት ከመሄዴ በፊት ቃኖችን ቀድቼ ውሃ ቀድቼ እሄዳለሁ። ቀን ስመጣ ቁሻሻድፋለሁ በእንደዚያ አይነት ግን ሰርቼ ማታ ላይ ወደ ቤት ገብቼ ጥናቴን አካሄዳለሁ። ተስፋ እነዚህን ሁሉ ጥረቶች አድርጎ አስረኛ ክፍል ሲደርስ ወደ መምህራን ማሰልጠኛ ገብቶ ትምህርቱን ጨረሰ። በዚህ ሁሉ ጉዞ ውስጥ አንድ አላማ ነበረው። እኔ ባለፍኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ እቅድ ነበረኝ። የተወሰነ ጊዜ በጣም ጠንቅር ይሰራለሁ ከሰራው በኋላ የሆነች ነገር ካገኘ አንድ ልጅ ከዛ ደግሞ ሁለት ልጅ እያልኩኝ ሌሎቹን የሚረዳበትን ነገር ማመቻ አለብኝ ብዬ ወሰኝ ነበር። ተስፋ ያሰበውን አደረገ። እዛው ሐረር ከተማ ውስጥ መጀመሪያ አንዲት ልጅ ማስተማር ጀመረ። ጠንክሮ ሰርቶ ግለሰብ፣ ድርጅት፣ የመንግስት መስሪያ ቤት በሐረር ከተማ ያገኘውን ሁሉ አስተባብሮ ጎዳና ላይ የሚገኙ ተማሪዎችን መርዳት ጀመረ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። መብራቱ ከእነዚህ ተማሪዎች አንዱ ነው። ቢማር ውጤት ሊያመጣ እንደሚችል የገባው ከተስፋ ጋር ከተገናኘ በኋላ እንደሆነ ይናገራል። ተስፋ ተማሪዎቹ መጀመሪያ እዛው ባሉበት ትምህርት እንዲጀምሩ ነው ያደረገው። ምግብን በተመለከተ ደግሞ አንድ ነገር ዘየደ። ባህረር ከተማ የሚገኙ ሆቴል ቤቶችን አነጋግሮ የተራረፉ ምግቦች በየተራ እንዲሰጧቸው ጠየቀ። ፈቃደኛ ሆኑላቸው። መብራቱ ምግቡን በተመለከተ በየተራ ተረዳድተው እያመጡ መማር መቀጠላቸውን ይናገራል። አሁን ከኛ ያነሱ ልጆች አሉ ትናንሽ ልጆች አስር አመታቸው ሆን እነሱ አሉ በየሆቴሎች ማለት ሁለት ሁለት የሚረዱት አሉ ተስፋም ማለት እና እነሱን በሚያመጡትና እኛም ደግሞ ከዚህ በፊት የምናወጣበት ቡሌ ምናምን እንደዚህ የተራርፈን ብንመጣ እና ያው የጠዋት እኛ ጠዋት ከሄደ የክሳት ተማሪዎች አውጥቶ የጠብቁ ነው። እነሱ ደግሞ እራት እኛ ደግሞ መክሰስ አውጥተን እንጠብቃቸዋለን። ተስፋ በወቅቱ ከጎዳና ላይ ለሰበሰባቸው ሰማንያ ዘጠኝ ተማሪዎች የራሱን የህይወት ታሪክ ስለነገራቸው ተስፋን አደረጉ። ዩኒፎርማቸውን እየለበሱ ደብተራቸውን አንጠልጥለው ወደ ትምህርት ቤት ሄዱ። ከልጆች ጋር በጣም ተነጋገረን። ወደፊት የተሻለ ነገር እንደሚመጣ፣ ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለ መማር እንዳለብን የኔንም ላይ ነገርኳቸው። በጣም አለቀሱ። በጣም በሰማቸው እንማራለን ምንም ችግር የለውም ብለው ጀመሩ። ሰማኒያ ዘጠኙ ቁርስ ብቻ ነበር እየበሉ የሚሄዱት። ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ፣ እኔ ቁርስ አበለዋለሁ። ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረጠ ይፈልጋል። ዩኒፎርሙን ደግሞ አካባቢ ፖሊስ ጣቢያ አለና እዛ ያስቀምጣሉ ማስቀምጫ የሰጠሆናል የከሳት ተማሪ ነው ደግሞ ቁርስ ይፈልጋል እኔ ምሳ ብልቼ ይሄዳል ሲመጣ ራቱም ይፈልጋል ያንን ማድረግ ስንጀምር ልጆች ወደ ሰበስ መንደጋገፍ ጀመሩ የከሳቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሳቱ ምግብ ትርፍራፊ አውጥቶ ይጠብቀዋል አርባዎቹ ሀያ አምስት ወንድና አስራ አምስት ሴት ተማሪዎች ጠንካራ ሆኑ በዚህ ውስጥ እድሜያቸው ከስድስት እስከ አስራ ሰባት ዓመት የሆኑ ልጆች ይገኛሉ ከክፍሏ አንደኛ ከአጠቃላይ ትምህርት ቤቱ ሁለተኛ ያወጣቸው የአስራ አንደኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። እነዚህን ተማሪዎች ቆይታ የተቀላቀለችው የት ነበርሽ አያሌው 16 ዓመቷ ነው። በሐረር ከተማ ነው ተወልዳ ያደገችው። የየት ነበርሽ የልጅነት ታሪክ ለአንድ ልጅ እድገት የሚያስፈልገው በጣም ጥቂት ነገር እንኳን የተሟላለት አልነበረም። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ በተባለ ቤተ ክርስቲያን ደጅ ላይ የላስቲክ ሸራ ወጥረው ላስቲክ አንጥፈው በልመና የሚያገኙትን ምግብ እየመገቡ ነው እሷንና ወንድሟን ያሳደጓቸው። እድገቷን ጠይቂያት ነበር። ይችላል እናቴ፣ እኔ ነኝ የምመራት። እኛው ስላሴ ነበር የምንኖረው፣ ቤተ ክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘንና ገባን። የት ነው እሱ? ዜሮ ስምንት ምን ይባላል ሰፈሩ? ቄራ ሰፈር ይባላል። እሺ፣ እዛ እንዴት ነበር የምትኖሩት? ስላሴ፣ ያው መንገድ ላይ ነው። አዎ፣ በሸራ ወጥረን። ምግብ ኬት ታመጣላችሁ Ishtar, da, Sau voci, zoi, mă rale, a ce ai nimeni. Nu, ቤት ተከራይታችሁ ስትገቡስ፣ እየከፈላችሁ ነው የገባችሁት? አረ ተከራይተን አይደለም። እዛ ሰፈር የድሮዎች ሰፈር ነው። ምንም ልሌላቸው ትንሽ ትንሽዬ ቤት አለ። እዛ ነው የገባነው። ነው ምግብ እስኬ ታምታችሁ ትበላላችሁ? ቤተ ክርስቲያን ይሄዳሉ፣ ይሰጧቸዋል። ሚኒት እንደዚህ ሁኔታ ነው። ትምህርት የጀመርሽው የት ነበር የምትማሪው? በዚህ ሁኔታ መልካም ዘር የሚባል ትምህርት። ምን በነጻ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ፣ ጫማ አለ፣ ለትምህርት የሚያስፈልግ መረጃ አለ። እስኪ እንዴት አድርገሽ ትምህርትሽን እንደተማርሽ ንገሪኝ። ኧረ እኔ እንደ ሌሎች ምናምን ብዙ ማልበት ምናምን ምንትናለ ነው። አልከበደም እንዴት? አልከበደኝም። ያው ዩኒፎርም አለን ትምህርት ቤት የምንለብሰው። እሺ። እና ሰፈር ውስጥም ያው ብዙ ምንትና አለ። በዚህ ሁኔታ እስከ ስንት ተማርሽ? አሁን አስረኛ ክፍል ነኝ። በትምህርትሽ እንዴት ነሽ? ጎበዝ ነሽ? ሰነፍ ነሽ? ሰነፍ አይደለሁም። አሁን የአስረኛ ክፍል ተማሪ ነኝ። እስካሁን የደረጃ ተማሪ ነኝ ከኬጂ ጀምሮ። አሁን ማስሪክን በጥሩ ውጤን ለማለፍ እያጠናው ነው። ለምንድን ነው አንደኛ ቤተሰቦች እንደዚህ ሆነ አሳድገው እነሱን ውለታቸውን ለመክፈት፣ ሁለተኛ ደግሞ በምንመርጠው ሙያ ሀገሬ ለማገልገል። ትምህርት ታጠኛለሽ በደንብ። ስለዚህ ምንድን ነው አላማሽ? ያው አሁን ማትሪክ አደለው ጥሩ ውጤት አምጥቼ ወደ ፕሪፕ ገብቼ ያው ዩኒቨርሲቲ መግባት ፈልጋለ። እና ህልምሽን ታሳኪያለሽ? አሳካለ። በፊት ከእናት አባቶች ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስኪ። ጠዋት እነሳለ እናቴ ቤተ ክርስቲያን ውስጥ ድጋሚ ቤቴ ለባብሽ ወደ ትምህርት ቤት ይላል። እሷን ደግሞ ጎረቤቶች ነው የሚያመጣት። ከዛም አለ እና እኔ ትምህርት ቤት እዛ ነበረ ሙላ። ትንሽ ራቅ ስለሚል ከሰፈሩ ታናሽ ወንድሜ ተማሪ ስለሆነ ታናሽ ያመጣታል። እኔ ያውዛው ልማ አስር ሰዓት ወደ ቤት ሄዳለሁ እና ያውዛ አጥምቼ እተኛለሁ። ወንድምሽ ስንተኛ ክፍል ነው? አሁን ስድስተኛ ክፍል ነው። እሱንስ ማን ይረዳዋል? እሱን እዚህ ተስፋ በዛ ሆኖ አንዳንድ ነገር ይረዳዋል። ለምሳሌ ደብተር ምናምን ይገዛለታል። ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ በህይወትሽ ላይ አ ምን ተቀየረ? ለምሳሌ በቂ መጽሐፍቶችን አገኛለሁ። ልብስ ምናምንም ይገዛልናል። ቅባቶች ምናምን አይጓድ የት ነበርሽ? በዚህ ሁኔታ እስከ ዘጠነኛ ክፍል ከተማረች በኋላ ነው በዚህ አመት የተስፋ ልጆች የተቀላቀለችው። ደጋግሜ ምን ቢሟላላት እንደምትፈልግ ጠየኳት? መልሷ ምንም አሁን ሁሉ ነገር ተሟልቶልኛለሁ። በፊት ያው ለትምህርት የሚረዱኝን አንዳንድ መጽሐፍ ምናምን አላገኝም ነበር። አሁን ግን ሁሉንም በተሟላ ሁኔታ አግኝቻለሁ እና እሱን በማንበብ የበለጠ ውጤት ለማምጣት እሱ መጽሐፉ ረድቶኛል። እሷን የሚያሳስባት ከጀመረችው ትምህርቷ ሳትፈናቀል በቶሎ ለቤተሰቦቿ መድረስ ነው። የትነበርሽ ስድስተኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና የምትመክረውም ለዚህ እንደሆነ ነግራኛለች። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መናገር የሚከብዳቸው ልባቸው በሀዘን የተሰበሩ ተማሪዎች አሉ። ገሊላ ሰለሞን ከእነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። የምትኖረው ሌላ ቦታ ነው። ግን በተስፋ አማካኝነት ጥቂት እርዳታ ታገኛለች። ተስፋ እንደነገረኝ ግቢ ውስጥ አስገብቶ ማስተማር የማይችለውን በውጭ ይረዳቸዋል። ሐረር የሚገኘው የሬፍት ቫሊ ኮሌጅ የነጻ ትምህርት እድል ሰጥቷት እየተማረች ነው። እናቴንም አባቴንም አላውቃቸውም። ማዘር እኔን ወልዳኝ የሞተች እንደወለደች ማለት ነው። እዚህ አባትሽ ማን እንደሆነ አታውቂም? አባቴም ሞቷል። እሱም ሶስት አመት የሆነ ነው የሞተው እና ሁለቱንም አላውቃቸውም። እና ማን አሳደገሽ? ሰዎች ጎረቤቶች ነበሩ፣ ሊረዱ ነበር። ከአንድ ቤት አንድ ቤት ሲዘርጉ ነበር። ያው ከልጅነቴ ደግሞ የሰው ቤት መጥረግ መላላት ለዛ እያሉ ነ እና አሁን የት ነው ያለሽው? አሁን ወደ ጓደኛ ያለች አንድ አብረኛ ተማሪች ማለት ነው ከም እንዳያክፍለት የእሷ ቤት ሰዎች ጋር ነው የምኖረው። ግን ያው በዚህ ላይ ብዙ ጭንቀት አለብኝ። ጭንቀቶችን ለማንም ስለማላቃ ስለሚያመኙ ትንሽ ግራይ ገባኝ። ለዛ ምንድን ነው ጭንቀትሽ? እኔ በህይወት የሚጨነቀው ምክንያት ለወደፊት ለሞኖ ነገር ነው እንጂ ለጊዜው ነገር ብዙ ፍቅራት አጥተ ምንድን ነው በትምርትሽ የሚያስጨንቅሽ ምንድን ነው? አሁን ባለፈው አመት ነበር ማትሪክ መስታልኩት ማለት ነው፣ አስረኛ ክፍል። እሺ። በጣም በችግር ነበር የተማርኩት ካል ማለት ነው። እውነት ሽ ቁርቴን ብበላ ምሳዬን አልበላም። እንደዛ እየታመንኩ ሆስፒታል እየገባሁ ሶስት ቀን ሁላ ምግብ ሳልበላ በአራተኛው በልቼ የሆነ እንቁላል የሚመስል ነገር ሁላ እያስመለሰኝ ነበር። ሁላ በጣም ያመኛል። እስከ አሁን ድረስ ጨጓራ በሽተኛ ነኝ። ታውቂያለሽ። እና ብቻ ይደብራል። ነገሮች እንዳለ ማለት ነው። እሺ፣ እንደሱ ሆነች። ትምህርትሽን እየተማርሽ ነው? አዎ እንደዛም ሆኖ እየተማርኩ ነው። ብዙ ደግሞ አሁን የምጠለልበት ቤቴ ማለት ነው። እኔ ከምማርበት ኮሌጁ የደርሶ መልስ በታክሲ ነው የምትሄጂው። እውነቴን ነው የምልሽ፣ እኔ ማንም የታክሲ አይሰጠኝም። ተስፋ ነው የሚሰጠኝ። ተስፋ የታክሲ ከሰጠኝ ከአስር ሰዓት ነው የምንማረው። ቀኑን ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውይ ላይብራሪ ውስጥ ቁጭ ብዬ ነው እንደገና ስምንት ሰዓት ሲሆን የምገባው። ልክ ዘጠኝ ሰዓት እና ስፋት ይለቀቅ የእጄ ቤት ካለ በላለው ከሌለ ካልሰጡኝ ዝም ብዬ ትኛል። እንደዛ ነው የሚማረው። ሀንድ አውቶች አሉ ኮፒን የሚያደርግልኝ ሰው ይቸገረኛል። ጣም ደግሞ የባስ ብሎ አሁን የመጀመሪያው ሴሚስተር ውጤት ተለጥፏል። ግን በቃ አላ ትምህርት ቤቱን ትንሽ አስቸገረኝ። ስኮላር ነበረ እስኮላሩን፣ ዳይሬክተሩን ሊቀበለው አልቻለም። ለምን ትንሽ የበፊቱ ሄዳችን ማለት ነው እንትና ተቀይሯል እና አሁን ደግሞ ይሄን አሁን የገባው ሰውዬ በዚህ ዓመት ምንም አይነት ስኮራ አላንሰጥም ማለት ገና የሚቀጥለው ዓመት ወረቀት ምናምን ታይቶ ተቀበሌ ምናምን አለ። ብቻ ያው እስኪ እስከሚፈተን ድረስ ይሄንን ዓመት ወይ በግማሽ ወይ በእንደ በሙሉ ምናምን አይ እሺ ብቻ ዝም ብዬ እየገባሁ እየተማርኩ ነው። ምንድን ነው የምትማሪው? ሚድዋይፈሪ ነርስ ነው የምማረው። ነገሮች ይከብዳል። ታገል ከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማረው በቃ ማንም ምንም የሚለን የምንታገልሽ፣ እኔ ቢያዝ እንኳን ቢቸግረኝ፣ ብታመምን ተስፋ ጋር የምንመጠው፣ ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም ይህንን ችግር የሚረዳ የለም። ትምህርት ቤቱም ሁሉም የየራሳቸው ነገር አላት። ከኢንተርኔት ላይም አሳይነንት ሲሰጠ መስራት አልችልም። ምንም ነገር የለኝም፣ ስልክም የለኝም። እንደገና ኮፒ አርግ ቢባላል፣ ያንንም አንዳውቶቹ ማምጣት አልችልም ግን ውጤቴ ቢናል ዲ ኤሲ ነው ማመጣው ግን በቃ ምንም ማረግ አልችልም። ጋቅሜ በላዩ ነው። በዚህ ሰ ምንም ተስፋ የለኝ እግዚአብሔርን ተስፋ እያረኩ ነው የምኖር ቅጣ ትንሽ ውስጤ ስለሚመጣ ነው። ታቀልሽ ብዙ ነገሮችን ስላሳለፍኩ ነው እንዲህ እንዲ ብዬ ብነግርሽ ማለት ነው። የጀቦል የሚባል ቦታ አለ። እዛ ገብቼ ሰባጣያ ኩፍ ለመማር እዛ ሰው ቤት ስለመጥረግ ነው ብዬ ገብቼ አንዳ ሴትዮ ሰዎቹ አይፈልጉሽም ብለ፣ እውነቴን ነው የምልሽ ያባረረች ማታ አራት ሰዓት ላይ። ለምንድን ነው የምትማሪው እንደዚህ? አሁን ምን ምን ለውጥ ለማምጣት ነው የምትማሪው? የራሴን ስራ እንዲኖረ እንፈልጋለሁ። ከዛ የራሴን ስራ ካለኝ እንደኔ ሆነው ያደጉትን ልጆች እንደኔ ሆነው የሚማሩት ልጆች መርዳት ነው የምፈልገው። ቃሄ ነው ነገሬ፣ እውነቴን ነው የምልሽ። እናትሽ ምንድን ነበር የምትሰራው? እናቴ የቤት እመቤት ነበረች፣ ነው ያዘኝ እና አባቴ ደግሞ እኔ ብዙም አላውቅም። ማለትም እንደ ተወለድኩ ስለሞቱ ያንንም ያንንም አላውቅም። በማን በብዙ ሰው እጅ ነው ያደጉት። ገሊላ ስሜቷን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ደጋግማ ብትናገርም፣ መከራዋ ጭንቀትን እንደፈጠረባት መሸሸግ ግን ትቸገራለች። ተስፋ ልጆቹን ለማገዝ የወሰነው ከራሱ ታሪክ በተጨማሪ እንደ ገሊላ ያሉ በችግር እየተፈተኑ ለመማር የሚታትሩ ልጆችን ሲያይ ነው። ጊዮን ሽባባው በዚህ ግቢ ውስጥ የሚገኝ ሌላው ጎበዝ ተማሪ እንደሆነ ተነግሮናል። አስራ ሰባት አመቱ ነው። ስምንተኛ ክፍል ነው። የተወለደው ቢሾፍቱ ከተማ ነው። እናቱ በልጅነቱ ነው የሞተችው። አባቱ ድሬዳዋ ይገኛል ስለተባለ ወደዚያው አቀና፣ አልተሳካለትም። ወደ ሀረር ከተማ ሄደና ለጎዳና ሕይወት ተዳረገ ብር እዚህ ከመጣሁ በኋላ ዘርኛው ዜን የሆነ እግዚአብሔር እንደልብኝ የሆነ ጥሩ ጥሩ ሰዎች ያጋጥሙኛል። እዚህም የሆነ ሰው ጋር ቁጭ ምናምን ነገር ትምህርት ተማሩ ላስጠልፈኝ ነበር እና አንድ አለ እዚህ የሆነ ኮካማ አክፋፍ ያለው ሰውዬ ጋኝ ምናምን ነገር ቢያንስ ማታ ጀምር ነው እንደ ቀልድ ዝም ብለህ ከምታምሽ ስትዞር ስራ እንኳን ቀን ሰርተ ተጨረስኩ በኋላ እንደ መደበሪያ የሚሆን ከተማሩ ምናምን ነገር አለኝ። እሺ አልኩኝ። ማታ ማታ እንደ ቀልድ እየሄድኩ እማራለሁ እንደምቀልደውም ሳይሆን የሆነ ወጥሬ መማር አይነት ነው ውጤት ግን እንደዚህ እንደዚህ እያልኩ እንደዚህ እንደዚህ እያልኩ የሆነ አምስተኛ ክፍል ስደርስ የሆነ ትንሽ የትምህርቱን ፍቅር የሆነ የሚመጣለኝም ውጤት የሆነ ሲሪየስ እየሆንኩ መጠኝ እዛ ወደ ቀኑ ሙሉ መቀየር ፈለኩ። እሱ ሞራል ሰጠኝ። በጣም ሚገርም ሰው ነው። ስንታየ በጣም ሚገርመኝ ሰው ነው። ለህይወቴ ለውጥ እግዚአብሔር ያስቀመጠልኝ ሰው ነው ይመስለኝ አሁን ላለውበት ነገር እሱ ምናልባት ወደፊትም እንደምደርስበት ነገር በህይወት የማረሰው ሰው ነው እና በሆነ አጋጣሚም ከተስፋ ጋር እንድገናኝ የዚሁ እንታየው የአሰሪ ሚስ በሆነ ምክንያት ተገናኘ። እዛም በኋላ አስተዋወቀችኝ። እግዚአብሔር ይመስገን አሁን ደግሞ እናትና አባት ካላቸው ቁ ሆኖ እየተማርኩ ነው። ጊዮን አሁን በትምህርቱ የደረጃ ተማሪ ነው። በከተማው የሚገኙ የተለያዩ ሆቴሎች ተከፋፍለው ምግብ ይሰጧቸዋል። እናፈራለን፣ በየተራ እናፈራለን ከሶስት ዳቦ ጋር የበላም ጠዋት እንሄዳለን። ምሳ ሰዓት የተለያዩ ሆቴሎች ተመድበናል። ሆቴል እየሄደን እናመጣለን። በየጠራ አንድ ሆቴል ላይ ሁለት ሶስት ልጆች አሉ። የተለያዩ ሆቴል ላይ ማለት ነው። ከእኔ ጋር አንድ ልጅ ያለ ሁለት ነን። ምሳ ሰዓት ላይ እሱ ያመጣል፣ እራት ሰዓት ላይ እኔ ያመጣለን። ተማሪዎቹ ካለመብላት ወደ መብላት፣ ከጎዳና ወደ መኖሪያ ቤት ስለገቡ ድምጻቸው ላይ የጥንካሬ መንፈስ ይሰማል። ተስፋ እንደሚለውም ሁሉም ተማሪዎች ከትምህርታቸው ጎን ለጎን የራሳቸው ተሰጧላቸው በአንሳ ክፍልቁ አስራ ሰባት አመት ያልኮች አስረኛ ክፍል ተማሪ ነው በአሁኑ አመት ከወንዶቹ ግቢ አንድ ማትሪክ ተፈታኛለኝ አንድ ሚኒስትሪ ተፈታኛለኝ ከሴቶቹ ግቢ ደግሞ አስራ አንድ ያክፍል ተማሪ ነች ስሪ ፎር አንትታ ነው ያለፈችው ወደ አስራ አንድ ማትሪክን ማለት ነው ከሷ በተጨማሪ እንትን ላይም እዛ ሴቶቹ ግቢ ላይ አንድ ማትሪክ ተፈታኛለች እንደ አጋጣሚ እናቷ የዛሬ አመት ነው በህይወት የተለዩቻት ትምህርት ቤት ላይ እዛ ሁለተኛ ነው የወጣችው። ከክላሷ ደግሞ አንደኛ ነው የወጣችው ዘጠነኛ ክፍል ላይ ሁለተኛ ደረጃ ትምህርት ቤት ነው ማለት ነው። አሁን ማክሲስ ተፈታኝ ነች፣ ሚኒስትሪ ተፈታኝ ሴቶች አንድ አለኝ። ከትምህርታቸው ባሻገር ደግሞ የራሳቸው ታለንት አላቸው ሁሉም ማለት ነው። እነዛም ታለንታቸውን አይቼ በብዙ ክለቦች ያስገብቻቸዋለሁ። ለምሳሌ የአስራ ሰባት አመት ያልኮች የሀረር ሲቲ ስፖርት ክለብ አለ ብሔራዊ ሊግ ሚጫወጥ እዛ እየተጫወተ ይገኛል። አንድ ሰው አለ ከሱ በተጨማሪ ደግሞ ህጻናት አሉ። የክልሉ አስራ ሶስት አመት ወክለው አምስት ህጻናት አሉ። አምስቱም የክልሉን አንደር ሰብቲን ወክለው ለክልሉ ተወዳድረው ይመጠዋሉ። በቅርቡ አንድ ሳምንት ሄደ ቆይቶ ነው የመጡት። የዳንስ ቤት ያላቸው አሉ። የድራማ ሁሉ የራሳቸው ታለንት አለ። በስ ከሚሽ ነገር ተመሳሳይ ነገር አታገኝም። ሁሉ የሚደንቀኝ ደግሞ ምንደሆነ ታውቂያለሽ? ለምሳሌ ወንዶች ግቢ ስንሄድ ሀያ አምስት ናቸው። ሀያ አምስትም ሀያ አምስት አይነት ባህሪ ነው ያላቸው። ሁሉ የተለያየ ባህሪ አለ የምትወጪላቸው አንዱ ከአንዱ የሚመሳሰል ሁኔታ የለም እና ሴቶቹ ጋር ምንደዛው መብራቱ ከነዚህ አንዱ ነው አሁን አስረኛ ክፍል ነው ከክፍሉ ሰባተኛ እንደሚወጣ ነግሮኛል ጎዳና ህይወት ላይ ያሉ ኳስ በጣም ውድ ነበረ ጓደኛዬ ኳስ ተጫዋች ነው እሱን እያየሁ ያው እየነገረኝ ወደ ኳስ እንድገባ ነገረኝ ያው እኔም ፕሮጀክት ገባው ሰርቲን ማለት ነው ሰርቲን እየሰራሁ አሁን ደግሞ በሀረር ሲቲ ስፖርት ክለብ የምጫወተው አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባሁ ብሳት ጥሩ ጊዜያትን እያሳለፍኩ ነው። አሁን ብዙም የተመቻቸ ኑሮን ባይኖርም ያው ከጓደኞቼ ጋር እርስ በርስ እየተጋገዘን ያለውን ነገር እኩል እየተካፈልን እንኖራለን። ይህን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል። ጫዋቱ በትንም ማለት ባጀት የላቸውም። መጀመሪያ ሲያስፈርም ማለት እንዲህ ገንዘብ ይሰጣቸዋለ ምናም ብለው ነበር ያስፈርም። አሁን ደግሞ ባጀት ምንም የላቸውም። ትጥቅ ምናምን የለም። ለሁለቱ ግቢዎች በወር ዘጠኝ ሺ ብር ይከፍላሉ። ይህን ገንዘብ ከብዙ ሰዎች አሰባስበው እንደሚያገኙት ነው የነገረን። ልጆቹን ለማሳደግ የማያንኳኳው በር የለም። እንደነገረን የእነዚህን ተማሪዎች ትምህርት ለማስጨረስ የቻለውን ያደርጋል እቅድ እያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚያዩ የጎዳና ላይ ልጆች ደግሞ እኛንስ መቼን የምታስገባን በሚል ጥያቄ ወጥረው ይዙታል። በተለይ ዝናብ ሲጥል እዚያ አካባቢ መጡና ድንጋይ ላይ ቁጭ ቁጭ ሲሉ ሳይ መፈጠር ይነጠላለሁ ይላል። በቃ አስገባንና ለልጆቹ ምሳ እናመላለስላቸዋለን፣ ቤት እናጸዳላቸዋለን፣ ልብሳቸውን እናጥባለን ይሉሻል። ለመግባት ካላቸው ጉጉት የተነሳ ማለት ነው። እንደዚህ አይነት ነገር ስትሰሚ ምን አይነት ሊና ሊኖርሽ ይገባል? በጣም ነው የሚሰማኝ። ማለት አሁን እኔ እያደረግኩት ባለው ነገር ምን ደስተኛ አይደለውም። የእኔ ደስታ እኔ ነገ ለልጆቹ ፎቅ ምናምን መስራት አይደለም። ዛሬ ላይ ለእነዚህ ልጆች እነዚህ ልጆች ማስገባቴ ነው ለእኔ ትልቅ ደስታ። ለምንድነው ነው ደስተኛ ያለውን ከው እያደረግኩ ባለው ነገር በቃ ትንሽ እዚህ ጋር ሰርተሽ በቃ ጥሩ ደረጃ ላይ ነኝ ማለት ለእኔ እረክቻለው፣ ሰክሰስፉል ብዬ ሳስብ እነዚህ ልጆች ደግሞ መጥተው እንግዲህ ስታያቸው እንደዚህ አይነት ሁኔታ ላይ ሲሆን ምንድን ነው ታሪያ ታሪ የሚያስደስተው መግባት እየቻሉ ነገር ግን በዚህ በትንሽ ነገር መግባት ሳይችሉ ሲቀሩ፣ ምንድን ነው በቃ ማለት በምንድን ነ ልደሰት የምችለው ላ ስክል፣ ግራ ይገባኛል። ዛሬ እነዚህ ላይ ልጆች አስገባው ብዬ ደስ ሲልኝ፣ እዛ ውጭ ሆነው ደግሞ አስገባኝ ብሎ ሲለምንሽ፣ ምንም ወገን ዘመድ የሌለው ልጅ ምንድነው ታሪያ የምታደርጉ የሚበላው ሲያጣ የሚጠጣው እያጣ ማረፊያ ቦታ ሳይኖረው እኔ እንጃ የሚለብሱት ልብስ እኔ እንጃ። ብታይ እንደ በጣም የምሰመር ከልብስ አቅም ራሱ ማለት ነው። አንዳንድ ጊዜ እንደውም ልጆችን በቃ ማለት ሰዎች እንዲ የሚያመጡላቸው ልብሶች አሉ መዘነጫ የሆናቸዋል ምናም ብለው ማለት ነው ገዝተው የሚያመጡላቸው ከቡቲኮችና በቃ አትልበሱ እላላቸዋለሁ። በቃ እነሱ ፊት እንዳትለብሱ አእምሯቸው ሊጎዳ ይችላል። በቃ የነሱን ነገር መፍትሄ እስካደርግ ድረስ በቃ ብዙ ዲፍረንስ ያላቸው እንዳይመስላቸው እንዳታረጓቸው እላላለሁ። በዚህ ላይ አሁን መሰረት የያዙት ልጆች በተለያየ ምክንያት እንዳይደናቀፉ፣ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽንና እንጀራ መጋገሪያ ቢያገኝ ተረዳድተው እንዲኖሩ ማድረግ እንደሚችል ይናገራል። የእርሱ የዘወትር ጭንቀት እንዲህ ያሰባሰባቸውን ጎበዝ ተማሪዎች ያሰቡበት ሳይደርሱ ባጭሩ እንዳይቀሩ ነው። ሁል ጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸገር ምፈልገው ወንዶች ያሉበት ግቢ ላይ ኪራይ ነው የምንከፍለው። እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅድ አለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርት የሚማሩት። ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ የዛ ያሉትን እዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎችን አናገረኝ ነበር እንጀራ ብንጋግር እንደሚረከቡን ነግረውናል። ሴቶች ግቢ ላይ ደግሞ የእንጀራ መጋገሪያ፣ የፊት ምጣዴዎች፣ ምኖቹን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፈኝ ሰው ነው የምፈልገው፣ በየወሩም እንዲረዱን። ልጆቹ ውስጥም የተረጂነት ስሜት፣ እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር ምናደርጋለሁ። በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው። እስቲ እናንተ የሚያቅማችሁ እርዳቸው ሲሉ፣ ያው እየመጡ ይጎበኛቸዋል። እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ነን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን አርባ አይደለም ከዛም በላይ ብዙ ጎዳናዎች አሉ ወላጅ አልባ የሆኑ ህፃናት በጣም ህፃናት እድሜያቸው ከአራት አመት እስከ አስራ ሁለት አመት ያሉ እነሱንም ማንሳት እንችላለን። እነዚህ ልጆች እነዚህን አርባ ልጆች ማለትም ሀያ አምስት ወንድና አስራ አምስት ሴቶችን ከተረጅነት ስሜት ለማውጣት ብሎም ደግሞ ከእነዚህ ከአርባው በተጨማሪ ሌሎች ሰዎችንም ሰኔ ወር ሲመጣ ትምህርት መጨረሻ ነው እና ሐምሌ ላይ ልጆችን ከጎዳና ላይ እናነሳለን። ሌሎች ተጨማሪዎችን እንደ ዕቅድ ያስቁት ምንድን ነው ሴቶች ግቢ ሰላሳ ልጆችን መያዝ ይችላል ግቢያቸው። ስለዚህ አስራ አምስት ጨምራለሁ ማለት ነው ሴት ወንዶች ግቢ ላይ ግቢው ሰላሳ አምስት ሰው መያዝ ይችላል። እዛ ላይም ደግሞ አስር ሰው ይጨምራለሁ፣ ሀያ አምስት ልጆችን ይጨምራለሁ ማለት ነው። ከዚህም የተሻለ ነገር ለመስራት እንደ ቀዲያ ይዤ እየተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶቹ ግቢ ላይ የልብስ ማጠቢያ ማሽን በመትከል ሌላውን በሪ አገልግሎት ለህብረተሰቡ እየሰጠን ኢንከሞችን መሰብሰብ፣ ከዛ ያ ኢንከም ለልጆቹ ለትምህርታቸውም፣ ለጤናቸውም፣ ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሳይሆን ጋጋሪ ቀጥረን ልጆቹ በጣም ኬዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው ሞር የምፈልገው ከነዛ ህይወት ወጥቶ ማለት ነው። እና ጋጋሪ ቀጥረን የእንጀራዎችን እየጋገረን ለሆቴል ለማስረከብ እቅድ ይዣለሁ። ለእነዚህ ነገር ማስፈጸሚያ ለልብስ ማጠባ ማሽኑ እስከ ሀምሳ ሺህ ብር ለእንጀራ መጋገሪያውም እስከ ሀምሳ ሺህ ብር ጠቅላላው አንድ መቶ ሺህ ብር ነው። በቀደም ያዝኩት ይህን ነገር ለማድረግ እየተንቀሳቀስኩኝ ነው። ያለው የኑሮ ሁኔታም ይታወቃል። እዚህ ያለንበት አካባቢ ማህበረሰቡም ያው የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማሳካት እየተንቀሳቀስኩኝ ይገኛሉ። በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጊዮንና የትነበርሽ መሆን የሚፈልጉት ምኞት አለ። እዚህ ያለንበት አካባቢ ማህበረሰቡም የራሱን ኑሮን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማሳካት የተንቀሳቀስኩኝ ይገኛሉ። በተጨማሪም ደግሞ የሚያጠኑበት መጽሐፍት እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገሮችን እንደሚያቃልልላቸው ይናገራል። ጊዮንና የትነበርሽ መሆን የሚፈልጉት ምኞት አለ። ወደፊት የሆነ እኔ በራሴ የሆነ አሻራ ጥዬ ማለፍ ስለምፈልግ ብዙ ትኩረቴ፣ በጣም ኢንተረስት ያለኝ ፖለቲካ በጣም ደስ ይለኛል። እንዳ ነገሮች እንደዚህ ነገር ላይ እንትን አለኝ እና ሂስትሪ ምናምን ነገር ማጥናት። ወደፊት መሆን ፈልገው ዶክተር ነው እና እዚህ እንደነዚህ ህጻናትን መርዳት ፈልጋለሁ። እና ዶክተር ለመሆን ደግሞ ለእሱ የሚያግዘኝን ነገሮች ሁሉ አደርጋለሁ። ህፃንኖችንም ለመርዳት ደግሞ አንደኛ እነሱን መውደድ አለብኝ፣ ፍቅር ማግኘት መለማመድ አለብኝ። ምክንያቱም ሳድርግ ለመርዳት አሁን እኔ ስላየውበት እየተረዳው ስለሆነ ሳድርግም በረዱ ይልቅ እነሱንም ለሌሎቹ መርዳት እፈልጋለሁ። ተስፋና ተማሪዎቹ እስካሁን እዚህ የደረስ ነው። በእነሱ ድጋፍ ነው በማለት ደጋግመው የሀረር ከተማን ህዝብ ያመሰግናሉ። ለሁሉም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳቸው አይደል? እስቲ አንድ ጊዜ በጣም ነው የምንወዳቸው። እናመሰግናለን።